ሰላም ለእናንተ ይሁን ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ ስንዱ አበበን ማነሽ ብሎ መጠየቅ ከብዙ መልሶች ያገናኛል። ጋዜጠኛ ነበረች፣ ደራሲ ናት፣ ተዋናይም ነበር ኩብላን አለች በአጭር ወጋችን መሃል። የቅርብ ጊዜ ግብሯ ግን አሳታሚነት ነው። ሴቶች ባልበረከቱበት የመጽሐፍት አሳታሚነት ዘርፍ ውስጥ በነበራት ቆይታ እንደ ዘበት ሊረሱ ሊጠፉ ይችሉ የነበሩ ውብ የሥነ ጽሑፍ ሥራዎችን አሰባስባ ለንባብ ማብቃቷን ከውለታ የሚቆጠሩት ጥቂት አይደሉም። የስብሐት ገብረ እግዚአብሔር፣ አውግቸው ተረፈ፣ ሙሉጌታ ተስፋዬ፣ በአሴ ሀብቴ ሥራዎች የህትመት ብርሃን እንዲያገኙ አድርጋለች። ከጥቂት ዓመታት ወዲህ መኖሪዋን በአሜሪካ ምድር ያደረገችው ስንዱ ከህትመቱ ዓለም ፊቷን አዙራለች። ለምን? ይህንንና መጽሐፍትን የህትመት ዘርፉን የሚመለከቱ ጉዳዮችን አጋርታናለች። ተጨማሪ ኪነጥበብ ነክ ዘገባዎችና የሙዚቃ ምርጫም አይዘነጉም። አሁን ግን ወደ ስንዱ እናምራ። ስንዱ አበበ መሐመድ ይባላለው። ቲያትር ተጫዋች አውቃለው። እዛ ጋዜጠኛ ነበሩ። ከዛ ደግሞ ዘጠኝ መጽሐፎች አትም ያለው። ከዘጠኙ ሁለቱ በራሴ የተጻፉ ሲሆኑ ሌሎቹ ሰባቱ በሌሎች በተለይ ደግሞ ለእኔ ቅርብ የሆኑ ጓደኞቼና እኔ ደግሞ ዋጋ አላቸው እና ትውልዱ እንዲያቃቸው እንዳይረሳቸው ማለት ብዙ የሰሩ ናቸው። ምንድን ነው በሕይወት ጉዞ ውስጥ እነኚህ ሰዎች አጋጠሙ። እኔ መጀመሪያ በጣም በጽሁፍ ሞዳቸው ጋሽ ስብሐትን ነበር እና ከቤቴ ከቤት ስወጣ ጋሽ ስብሐትን ፍለጋ ነው የወጣሁት፣ ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነት ጋሽ ስብሐትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ስራዎቻቸውን ገና እንደ ጻፏቸው የማንበብ እድል ገጠመኝ እና እኔ ደግሞ ድሮ ሳነብ የምወዳቸውን ስራዎች አስቀራለሁ። ራሴ ጋ በእጅ ድሮ ፎቶኮፒም የለም። ኮምፒውተር ምናምን የለም። ገና ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹን በገዛ እጄ የጻፍኩ ነው ማስቀምጣል። የጋሽ ስባትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው። ማለት ታይፕ ማስደረግ እስክችል በኋላ፣ ታይፕ አስደርጌ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል እና ስለምወዳቸው ነው። አንደኛ ዋጋ ያላቸው ስራ ናቸው ብዬ ነው ማምነው። እንግዲህ ዋጋ እንደየማንነታችን ይለያያል። ግን እነኚህ ሰዎች የአገሪቱ ትልልቅ ሀሳቢዎች ናቸው። ጽሁፍ ብቻ አይደለም የሚጽፉት ሀሳብ ባህል አሁን የባሴን ወንድም ጌታ ብታይ ጎጃምኛ ምን እንደሆነ ምንም ሌላ ነገር አያስፈልግም፣ በቃ ቁጭ አርጎልናል እና ደግሞ እነኚህ ሰዎች እኔ አሁን የቻልኩት ትንንሽዬ ስራቸውን ነው የሰሩት፣ ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣን እንዳይረሳቸው እንዲታዩ እና ደግሞ ስለምወዳቸው ከፍተኛ የማከፋፈል ችግር አለ። በተለይ ደግሞ መንግስት ከጠላህና መንግስት በጥሩ አይነት ካላየህ የባሰ ትጎዳለ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙሉጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉት አልማ ምናምን የሚባሉ አካላት ናቸው። አብሮን ተምሯል ምናምን የሚሉ ትልልቅ ባለስልጣኖች ስራው ካለቀ በኋላ ጠፉ። እና ሲጠፉ በጣም አመመኝ፣ እኔን ጎዳኝ። እና ባለኝ በሌለኝ የመጨረሻ ፍራንኬ አተሙ እና ምንድን ነው ያሰብኩት፣ መጽሐፍ ምረቃ ቀን አዘጋጅቼ በምረቃው በምሸጠው መጽሐፍ የቀረውን ግማሽ ማተሚያ ቤት ያለውን አወጣለሁ ነው። አንደኛ ስለተናደዱ እና ስለተው ይጎዱሃል። እነሱ ጋር ስትጣላ ብዙ ጉዳት ነው የምታተርፈው። አንድ ሚዲያ እንዳይመጣ በሰርኩላር ይመስለኛል አገዱ እና ማንም ያን ቀን መጽሐፍን አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። በዚህ ምክንያት ሳይሸጥ ቀረ። ከዛ ደግሞ ሜጋ እንዲገባና እንዲከፋፈልልኝ ስጠይቅ ይቆይ ተብሏል አሉ። ማን እንዳለ አላውቅም። እጄ ውስጥ ቀረ ሁሉም መጽሐፍ። ሌሎቹን ደግሞ አሉ በቁጥር ትንሽም ቢሆኑ በግል የሚያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥፍ መጽሐፍ አይሸጥም አሉ። ስለዚህ መጽሐፉ እጄ ላይ ቀረ። እንደውም አንድ እጄ አነዳለሁ አራት ኪሎ መሀል ላይ ከምሬ ብዬ ወጣቶቹ ለምነው ነው የተውኩት። ከዛ በቃ የመጨረሻውን ገንዘቤ እሱ ወሰደው፣ ግማሹንም አላወጣሁትም። ማተቢያ ቤት ነው ጥዬው የጠፋሁት። መንግስት ቫሊዩ ቫሊዩ ላላቸው ጉዳዮች ትኩረት የሚሰጥ እንደዚህ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን እያዩት የሚያድጉ ነገሮች እና ቫሊዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም፣ ድሮ ኩራዝ ነበር ብያለሁ። አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት፣ ባለሀብት ይሁን ባለሀብቶችም ማገዝ አለባቸው እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምን አሁን ያለው ነገር ምንድን ነው? ሽያጭ ነው። ኦልሞስት ነው። ልክ አይደለም። ሌላም ደግሞ መኖር አለበት። አዳዲሱ ልጆቹን የሚያበረታታ ያልተሰሩ ያል እኛ የምንቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው ግድ ነው። አንደኛ ነው የምልህ። ሀገራችን አሁን ለውጥ ምናምን ሲባል ግራ ነው የሚገባኝ። ለውጥ መጀመሪያ ማህበረሰቡ ነው መለወጥ ያለበት። ለውጥ ከየራሳችን ነው መጀመሪያ ያለበት። እኔ ሳልለወጥ ሌላውን ለመለወጥ መቻል አይቻልም። ለውጥ የሚመጣው ደግሞ ጥበበኞችን በማክበር ጥበበኞች ጥበባቸውን የሚያስተላልፉበትን መንገድ በማመቻቸት፣ በማገዝ፣ በመርዳት ነው። ጋዜጠኛና ደራሲ ስንዱ አበበን በአድማጮች ስም አመሰግናለሁ። አሁን አጫጭር ኪናዊ ወሬዎችን የምንሰማበት ሰዓት ላይ ደርሰናል። ከሮይተርስ የተገኙ ናቸው። ኔትፍሊክስ የተሰኘው ፊልምና ትርኢት ማሳያ አውታር ለመጀመሪያ ጊዜ የግብፅ ተከታታይ የቴሌቪዥን ድራማ ማስተላለፍ ሊጀምር ነው። ፓራኖርማል የተሰኘው ተከታታይ ድራማ ተቋሙ በመካከለኛው ምስራቅ የጀመረው ዕቅድ ከፍ ያለ እርምጃ ነው ተብሏል። ድራማው አህመድ ካሊድ ታውፊክ የተባሉ የግብፅ ደራሲ ሥራ ላይ የተመረኮዘ ነው። ለበርካታ ዓመታት ጄምስ ቦንድ የተሰኘውን የእንግሊዝ ሰላይ ገጸ ባሕሪ ለብሰው የተጫወቱት ሾን ኮነሪ በዘጠና ዓመታቸው ከሰሞኑ ከዚህ ዓለም በሞት ተለይተዋል። ስኮትላንዳዊ ኮነሪ በሰላማዊ እንቅልፍ ውስጥ እንዳሉ ማሸለባቸውን ባለቤታቸውና ልጆቻቸውን ጠቅሰው የመላ ቤተሰቡ ቃል አቀባይ ናንሲ ስሌዘር ተናግረዋል። ሻን ኮነሪ ቀልብ ሳቢውን ሰላይ መሠረት አድርገው ከተሠሩት 26 ፊልሞች መካከል ሰባቱን ተጫውተዋል። የኮቪድ-19 ቫይረስ የታዋቂውን የጣሊያን ሚላን ላስካላ ኦፕራ ቲያትር ቤት ስራ እየፈተነው ነው። በዚያ ከሚሰሩት መካከል 18 ድምፃውያንና ዘጠኝ መሣሪያ ተጫዋቾች በቫይረሱ ተይዘዋል። በአሁኑ ሰዓት አጃቢ ዘፋኞችና የኦርኬስትራው ገሚዝ ክፍል አባላት ራሳቸውን አግልለው እንዲቀመጡ ተደርጓል። ኢትዮጵያውያን ከግዛቶቻቸው አልፈው ስለ ሌሎች ሕዝቦች መብት መከበር ያቀነቀኑበት ዘመን ነበረ። ለዚህ አብነት ከሚሆኑት መካከል በድምፃዊ አለማየሁ እሸቴ የተቀነቀነው ጥቁር ግስላና በተስፋዬ አበበ የተጻፈው የጥቁር ድምፅ የተሰኙ ሙዚቃዎች ይገኛሉ። ለመሆኑ ከእነዚህ ሙዚቃዎች በስተጀርባ ያለው ታሪክ ምንድን ነው? በ1960ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ትተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ፣ ዜማ ፈጣሪ፣ ጸሐፌ ተውኔትና አዘጋጁ ተስፋ ያበበ ግን ከኢትዮጵያ ግዛት ወዲያ ያሉ ሕዝቦች ሕመም ያመው ነበረ። ውሎው ዓለም ከማይረሳቸው ጥቁር እንግዳ ጋር ነበርና በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አደርግ ነበር። እዚህ እስራኤል ስላሰብ የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት በጥሞ ዘራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ ኔልሰን ማንዴላ እሳቸው ጋር ደግሞ ቅርበት አደረኩኝ እዛ በዛ በዛ በቃ አፓርታይድ ምንድን ነው የሚለውን ነገር በጣም በጥልቀት ስላገኘሁት በተለይ ኤምሲ የሚያደርገውን ጥረትና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሰራሁኝ በቅኝ ገዚ አፍሪካውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰብአዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው። የሚለው ዜማ እንደ ኮረስ ነው። በሀይሉ ሴቴ እና ታደለ በቀለ የሚሰሩት። ያደረኩት ግጥሞ የውዝግብ መድረክ ፍረጅኛ አንቻለም። ሰው የእግዚአብሔር እንጂ የሰው ባህሪ አይደለም። ምድር የሁሉም ናት ጥቁር ነጭ ሳትመርጥ፣ አያበላልቅም የቆዳ መለወጥ። ቶሎ ይውጡ ነፃ ከዚያ ከኮሎኒ አንጎላ፣ ሞዛምቢክ፣ የፖርቱጊዝ ጊኒ፣ የሮዴዚያ ና የደቡብ አፍሪካ አብጓል። ጊዜያቸው በህግ ቢሰካ እንዳይወላደር የሰው የኑሮ ጥርስ ትክክለኛ አገዛዝ ይጥፋ፣ ይላል የጥቁር ድም እንዲህ እያለ ነው የሚሄደው። እኔ ይገርመኛል በዛን ጊዜ አፓርታይድን በተመለከተ በጣም ነበር ዋጋ የነበረው እና በቲያትሩም እንደዚሁ የተዋገሩ በጣም ግሩም መሆኑ በዛን ጊዜ ገላ ልቃከሊ ማህበረሰቡም የማየት አቅሙም ስለ አፓርታይድ ነበረ። በዚያው ዘመን በአለባበሱ ቄንጠኝነት ፉጨት የሚበዛለት ፒያሳን አዘውታሪ ወጣት ነበረ አለማየሁ ሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምፅ መልካምነት ወዲያ ለውጥ ፈላጊ አመፀኛም ቢጤ እንደሆነ የመንግስት ሹማምንትን ናጥ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው። ኃይለ ሥላሴ መንግስት ላይ አንችስ በዝርድና ብቸሪ ምናለ ሚስ በኩልነት ብደክምላለ የሚፈርተን እንደር የሚል እንትን አንድ ቆንጆ ቢቃ ነበረ። ኮሎኔል ግርማ ሀይል እያወጣው እሱ በዘብቷንክበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸዋ የህዝብን ሀቅና እውነታ ላላይ ማዋቀውም ሆነ ብዙሀኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው የማምነው በግሌ። አለማየሁም የዘር መድሎ እንዲቀር በተለያዩ አገራት ጥቁሮችን እንደ አራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ። ሽጉትመቱ ሱ አንግቶታል። ያ ጥቁር ግስላ ደም ሸቶታል። እኔ እንኳ በዛን ጊዜ እንጭጭ አመለካከት የነበረኝ ሰው ነኝ። ነብሱን ማረውና አባቴ በጣም አፓርታይድ እንትን በጣም ይቆረቆር እናንትን የሚል ሰው ነበረ። ሲበሳጭ የሚሰማው የዛ ጊዜ በጥቁሮች ላይ በገዛ ሀገራቸው በነጮች እንትን የሚደረገውን ግፍ በመቃወም እንትን ነበር። ያም ተመርኩዜ በዛው አንጻር ደግሞ ሀገራችንም ላይ በነበረው ሰዓተ ማህበር ጥቂት ሰዎች ዘውዳዊ አገዛዝ ሰርነን በሚል በደሃው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይሄንን ራሴ እንደ ቀልድ ጫር ጫር የጻፉት ምን አለበት ብሎ በማለቱ ያ ጥቁር ግስላ እየተባለ በሙዚቃ ውስጥ የሚገለጸው በተወሰነ መንገድ አሜሪካን ሀገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ጠቆም ለማድረግ ታስቦን የሚል ነገር አለው። እውነት ነው ይሄ? አይደለም። በዛን ጊዜ ይህን ያህል የበሰለ አመለካከት በእኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ ርክር የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ካደኩኝ ከበሰልኩኝ በኋላ የሚሰማው ኢትዮጵያን ሙዚቀኞች ከነዚህ ዓመታት በኋላ በተለያየ ጊዜም ቢሆን እንደነገሩ ነገሩ ስለ ዓለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ፣ የዛሬው አንጋፋ የኪነ ጥበብ ሰው ተስፋ ያበበ፣ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜሞች አሁንም መቀጠል አለባቸው ብለው ያስባሉ። አሁን በትክክል አፓርታይድ ቅኝ አገዛዝ እንደ ወረቅታዊ መግዛት ባይኖርም ስውር ቅኝ አገዛዝ አለ። አሁን በጣም በሚገባ የምናውቀው ከኛ ሀገር ጀምሮ ሄዶም ጋር ከሺ ጦረኛ አንድ ነገረኛ ነው። ከሺ ጦረኛ አንድ ኪነ ጥበብ አንድ በድምፅ የሚቀርበ ነገር፣ በድራማ የሚቀርበ ነገር ትልቅ አስተዋጽኦ አለው። እና ሁሉም ጋር ትኩረት ሊደረግበት በተለያየ ቋንቋ ቢቀርብ ደስ ነው የሚለኝ። በተለይ በኮርሴ ሙዚቃዊ ድራማ የአፓርታይድ ምንነት አሁን ጊዜ ያለው የስውር ቅኝ አገዛዝ ምንድን ነው የሚለውን በሙዚቃ ድራማ አሁን እኛ ጋርም ሊሰሩት ቢችሉ ጥሩ ነበር ነው የምለው። ድምፃዊ ድምፀ አለማየሁ ውሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰብአዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተውለትን የእርካታ መንፈስ ያስታውሳልና እጅግ በጣም በኩራት ነው የምተነስሱበት ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ይቺ ዓለም የሁላችን ናቸው። ዓለም እንዳትጠፋ፣ ዓለም በስርአቱ እንድትካሄድ ህግና ምትን ስርአት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል እምነት አለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላቴ እንደዘፍ ናቸው። ለሀገር ለወገን የሰሩትን ዞር ብዬ እኮራበታለሁ። ለሌሎችም ወንድሞቼ ይህንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ ገርብሽ ባይሆን ሀሜተኛን አሸነፈ። ወገን እንደሌለው አሸነፈ። አሳየችው አሸነፈ። bye አብረን ደስ ብሎናል። የሳምንት ሰው በለን። የአቀናባሪው ኤልያስ አስማረ ጋር ሀብታ ሙዚዩም በዚህ ይሰናበታችኋሉ። የዚህ መርሃ ግብር ዋና እርታኢ ትዝታ ናት። መልካም ሳምንት።